ኢትዮጵያውያን እጅግ የተሳሰረ ቤተሰባዊ ህይወት አላቸው። ወላጆች ልጆቻቸውን ሲያሳድጉ ጧሪ ቀባሪ እንዲያገኙ በማሰብ ወገን በመኖሩ በመደሰት ነው። ይሁንና ከጊዜ በኋላ ሰዎች በዘመናዊ ህይወት ውስጥ የቀናቸውን ረዣዥም ሰዓታት በስራ በትምህርትና በርቀት ማሳለፍ ሲኖርባቸው እንደ ድሮ ከጎረቤት ጋር መቀራረብ ቀርቶ ሁሉም ቤቱን ዘግቶ መዋል ሲጀምር አረጋውያንና ህሙማንም መንከባከብ አስቸጋሪ የሆነ መምጣቱን ብዙዎች ይመሰክራሉ። ይህንን ችግር ለመቅረፍ የህክምና ስርዓቱንም ለማሻሻልና የስራ እድልን ለመፍጠር ሲባል ግሬስ የህሙማንና የአረጋውያን የእንክብካቤ ማዕከል ከአጋሯ ዶክተር ናትናኤል ኃይሉ ጋር በመሆን እንደ መሰረተች ዶክተር ጽዮን ሰለሞን ታስረዳለች። ግሬስ ናይሲንግ ሆም ዓላማው ከሆስፒታል መውጣት ያለባቸው ግን ደግሞ ቤት ውስጥ ሆነው ለመንከባከብ የሚያዳግቱ ታካሚዎች አሉና እነሱን ተቀብለን እኛ እንክብካቤ እንሰጣለን። ያው ቤት ውስጥ ሆኖ ደግሞ እነሱን ለመንከባከብ ብዙ ሰዎች ከስራም ወጥተው ሊሆን ይችላል፣ የራሳቸውን ፐርሰናል ላይፍም አቁመው ሊሆን ይችላል። ግን ያ ነገር እንዳይፈጠር ያ ሰው ተሯሩጦ ስራውንም ሰርቶ የፐርሰናል ላይፉንም ቀጥሎ፣ ግን እኛ ደግሞ እንደ ቤትም አድርገን እንደ ሆስፒታልም አድርገን ሀያ አራት ሰዓት እንክብካቤ እንሰጣለን ማለት ነው እና የሰዎችን ድካምና ሕክምናው እንዳለ ሆኖ ግን እንክብካቤውን መቀጠል ስላለበት ብዙ ሰው እየተሰቃየ በትንሽ ነገር ግን ማስተካከል የሚቻል ነው እና በዛ ምክንያት ነው ይሄንን ያሰብ ነው። ዶክተር ጽዮን እሷና ባልደረባዋ የቤት ለቤት እንክብካቤዎችን ከዚህ ቀደም ይሰጡ እንደነበረ ገልጻ፣ ነገር ግን ኮቪድ አስራ ዘጠኝ ወረርሽኝ ደግሞ ወደዚህ ውሳኔ እንዳመራቸው ትገልጻለች። ቤት ለቤት ሆም ቤት የሚባለውን እንሰራ ነበረ፣ ግን ይሄ ወደ ነርሲንግ ሆሙ ብለን ርጥ ያደረግነው ነው። ምንድን ነው ሐኪም ነኝ እኔ እንደ ሐኪምነቴ ሄጄ ቤታቸው መዳኒት ሰጥቼ ሄ ደረግ ብዬ ስወጣ ፉሊ ደስተኛ አልሆንም። እኔ ጋር ስላልሆኑ አይዶንት ኖ ምግብ እዩሰዱ አይውሰዱ አላውቅም። ሞር አውትካም የሚኖረው ኔጋሲ ሆኑ ነው። አበሻ አበሻም ስንሆን ብዙ ሰው ቤት ውስጥ ገበና አለ እና ነርስ ስታስቀምጭ ወይ ሐኪምም ሲመጣ ሞር ደስ የሚል ኢንቫይሮንመንት ፈጥረሽ ያንን ሳይኮሎጂካሊም ኒውትሪሽናሊም በረምበትሪ ማድረግ የምፈልገውና በጣም እንድንቆጥ ያደረገን ኮቪድ ነው። ግሬስ የህሙማን ማዕከል ስራ ከጀመረ ሶስት ወራትን ቢያስቆጥርም በአሁን ሰዓት ለስድስት ህሙማን ድጋፍ እያደረገ እንደሚገኝ ዶክተር ጽዮን ትናገራለች። ከዚህ በተጨማሪም አረጋውያንና እንክብካቤ የሚያስፈልጋቸው ህሙማን ሐኪም ቤት ውስጥ ያሉ ሳይመስላቸው በሐኪሞችና በጤና ባለሙያዎች እየተደገፉ ስለሚያገኟቸው ግልጋሎቶችም እንዲህ ታስረዳለች። አረጋቢዋን፣ እንቀበላለን የሚወስዱት መድኃኒቶች ካሉ ሁሉንም እናይና እሱን እናደርጋለን። ከሱ በተረፈ ደግሞ ሻዋር መውሰድ አለ፣ ሰጣቸው ኬሮች አሉ፣ ጸጉራቸውን፣ ጥፍራቸውን፣ እነዚህን እነሱ ላይ ያለውን ነገር፣ ንጽሕናቸው በተጠበቀ እነዛን እናደርጋለን። ከዛ በተረፈ ደግሞ ከቁርስ በኋላ ቡና ጨዋታ አለ። ከሱ በኋላም ዳንቴል፣ ይሄ ኪሮሽ ይሰፋሉ። በነርሶች ማለት የሚወዱት ነገር አለ። አሁን ሂስትሪ የሚወድ አለ። ፖለቲካው የሚወዱ አሉ። ስለ ሀይማኖት የሚወዱ አሉ። ነርሶቹ አጠገባቸው ሆኖ ያወራሉ፣ ይጫወታሉ። አንድ ናፕ ታይም አላቸው። ዋንስ ፐር ዊክ ደግሞ በገና ፕሮግራም አለ ታካሚዎችን ወይም አረጋቢያኖችን እኛ ጋር አስገብተው ያላቸውን ለውጦች ሲያዩ በቪዚቲንግ ታይም ስላላቸው እየመጡ ስለሚያዩ በእነሱ ደስታ ሞ እንዲሁም ለሰዎች እየተናገሩ የእነሱን ለሌላ ሰዎች መናገር ለእኛ እንደ አድቨርታይዝመንት ራሱ ሆኖልናልና ወይዘሮ ሀና ተስፋ ሚካኤል በዚህ ማዕከል ውስጥ እናታቸውን በማስገባት ጥሩ አገልግሎት እንዳገኙ ይናገራሉ። በቤት ውስጥ ያው ማድረግ የምንችለው ይህ ነገር ሲመጣ ሮጠን አንጠልጥለን ወደ ሆስፒታል መውሰድ ነው። ከዛ ደግሞ ሆስፒታል ውስጥ ማስታመም አይቻልም፣ ግዴታ አንድ ሰው መኖር አለበት። ያ ደግሞ ሌላ ጫና ይፈጥራል ና ምንድን ነው ነርሲንግ ሆሙን ሄጄ ሳይ ያየሁት ነገር አንደኛው ጥቅም ምንድን ነው እዛ ሆስፒታል አይነት ነገር ሳይሆን ተቋም ነገር ነው እና እዛ ተቋሙ ምንድነው? ቤተሰባዊ ነገር ነው የሚሆነው። ትልልቅ ሰዎች ናቸው ያሉት ወይም እርዳታ፣ ሌላ የተለየ እርዳታ የሚፈልጉ ሰዎች ነው ያሉት እና አብረው መቀመጣቸው፣ አብረው መጫወታቸው እኛ የማንሰጣቸውን ነገሮች እዛ አካባቢ ያገኛሉ እና ያ ደግሞ አንደኛ ያው እኛም እየሄድን በቻልን ሰዓት መጎብኘት እንችላለን ግን በሕክምና ከሚሰጠው ቴራፒ የበበለጠ ቤተሰባዊ ነገር ይኖረዋል። አብረው ሲጫወቱ፣ ቡና ሲጠጡ ብዙ ነገር አለ እና ቦታውም አካባቢውም ለዚህ በጣም እንትን ያለ ነው እና በጣም ቆንጆ ነበር የተገኘው ለውጥ። ሌላው በዚህ ማዕከል ውስጥ የቅርብ ቤተሰብ አስገብተው ለውጥ ማግኘታቸውን የሚናገሩት ደግሞ ዶክተር አታክልቲ ባራኪ ናቸው። በአጋጣሚ የግሬስን ሴንተር ሰው ነው የጠቆመን ና ወዲያውኑ ስልክ ሰጠን። ሄደን አየነው እና ከልጆቹም ጋር ዲስከስ አረግን። ሀኪሞች ናቸው ሁለት ሀኪሞች አገኘን እና ከንበር ተብል ነበረን። ለምንድን ነው እንደዛ ያሆን ነው? አንደኛ ፕሮፌሽናል ሰዎች ናቸው የሚመሩት እና አንዳንድ ችግርን በሚኖርበት ጊዜ ካቅም በላይ የሆነ ነገር ቢኖር ወይ ሌሎች ኢንቨስቲጌሽኖች ቢያስፈልጉም ሊንክ አላቸው። ሲኒር ሀኪሞች መጥተው ኮንሰልት ተደርገው ተኛው የሚያዩበት ደግሞ አማራጭም አላቸው። በጣም ትሁት ናቸው። የቱ ቬሪ ኳይት እና ፍሬንድሊ ነው። ከኔቸር ጋር በጣም ኮኔክት ያደርጋል። መስኮቶች ምናምን ነገ መንደር ውስጥ ነው ያለው። መንደር ውስጥ ያለ ቤት ነው እና የሆስፒታል የሚመስል ነገር የለውም። ሽታ እንደዚህ ነገር የለውም። ግቢ ነው። በጣም ኳይት ነው። እንደገና ብቻ ያወጣው ፀሐይው ሞቅሯቸዋል። ሪሀብሊቲ ያደረጓቸዋል። ሊንቀሳቀሱ ያደረጓቸዋል። ና እነዛ እነዛ ነገሮች እንደ ፖዘቲቭ ነገር አያለው እንግዲህ እና በጣም ከንፈርተብል ነበረን ወርሶ ሀፒ ግሬስ ግልጋሎት ግሬስ የህሙማንና አረጋውያን እንክብካቤ ማዕከል በአሁን ሰዓት ከሰባት በላይ ለሚሆኑ የጤና ባለሙያዎች የስራ እድልን መፍጠር ችሏል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው።